ከጌታ የሆነውን ሰላምና በረከት የምንመኝላችሁ ውድ የዓለም አቀፍ አድቬንትስ ሬዲዮ ጣቢያ ተከታታዮች በሙሉ፣ ይህ በየሳምንቱ አንድ ጊዜ እያዘጋጀን የምናቀርብላችሁና የእናንተን ጥያቄዎች የምንመልስበት የደብዳቤዎቻችሁ ፕሮግራም ነው። ለዛሬ አብረናችሁ ቆይታ የምናደርገው እንደተለመደው ሁሉ እኔ ከፈለኝ ደርበውና አገልጋይ ቴድሮስ አበበ አብራችሁን እንድትቆዩ ከወዲሁ እየጋበዝን ወደ ቀዳሚው ጥያቄያችን እንሄዳለን። ቀዳሚ ጥያቄ ጠያቂያችን በለጠ ግርማ ከድሬዳዋ የጻፈልን ደብዳቤ ነው የምናገኘው ወደ ቀዳሚው ጥያቄያችን ስናመራ የበለጠ ደብዳቤን ላንብበው ይድረስ ለአድቬንቲስት ሬዲዮ ስርጭት ክፍል ሁላችሁም በጌታ ፍቅር ሰላም ላችኋለሁ የጌታ ፍቅር ይብዛላችሁ የዘወትር ጠዋት 12 ሰዓት ተኩል የሬዲዮ ስርጭታችሁ አድማጭ ነኝ እጅግ እጅግ በጣም በጣም አስተማሪ ነውና ጌታ ይባርካችሁ ትንሽ ጥያቄ ያለኝና እነሱንም እንደሚከተለው አቀርባለሁ ብሎ ወደ ጥያቄዎቹ ያመራል በለጠ። የመጀመሪያው ጥያቄ እንዲህ ይላል፣ ለምንድን ነው ሰው በክርስቶስ ሲሆን መከራ የሚበዛበት? ግድ የለሽ የነበረው ሰውም ሳር ቅጠሉ ያስጨንቀዋል። ይህ ለምን ይሆናል? በክርስቶስ ስትሆን የሚጨመር አስጨናቂ ነገር አለ ወይ? በሚል ጥያቄን የጀመረው በለጠ፣ እንዴት ታያዋለት ሄዲ? መጽሐፍ ቅዱሳችን ላይ ስንመለከት ሳለ ጌታችን ኢየሱስ ክርስቶስ ወደ ዓለም መጣ። ዓለምም አልተቀበለውም፣ እንደውም ዓለም አሳልፋ ሰጠችው። ክርስቶስም ሲናገር ምን ነው የሚለው? ዓለም እኔን እንዳልተቀበለች ደግሞ እናንተንም አትቀበላችሁም ነው የሚለው። ስለዚህ አንድ ሰው በክርስቶስ ኢየሱስ በእውነት ከሆነ በዚህ ዓለም ሲኖር መከራ አለበት። ዓለምን ከመሰለና ከተመሳሰለ ግን ምንም አይነት መከራ አይኖርበትም። በአንደኛ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሄደህ በምታነብበት ጊዜ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 እንደዚህ ይላል። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ይሰደዳሉ። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስለዚህ ዓለም እውነተኛውን የክርስቶስ ጸባይና ባህሪ በምናሳይበት ጊዜ አትወደንም፣ አትቀበለንም። እንደገና ደግሞ መልካምና የተደላደለች ሆና የምትመች ልትሆነን አትችልም። ምክንያቱም ለክርስቶስም አልተመቸችውም። ለክርስቶስም መከራና ሥቃይ ነበረ ያተረፈችበት። ስለዚህ የክርስቶስም ተከታዮች ልክ እሱ እንደሄደ ነው የሚሄዱት። እውነት በክርስቶስ ኢየሱስ ከሆኑ ክርስቶስም እንደዛ ብሏቸዋል። በዮሐንስ ወንጌል ምዕራፍ 13 ላይ ባሪያ ከጌታው አይበልጥም። በእኔ ላይ እንደዚህ ከሆነ በእናንተ ላይ ደግሞ የበለጠ ብዙ መከራ ይደርስባቸዋል እና በሌላም ቦታ ሲናገር ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ እኔ ግን ዓለምን አሸንፊዋለሁ። መከራውን ተቋቁሞ መውጣት ነው አሸናፊነት ማለት። ስለዚህ መከራ አለመኖር ሳይሆን፣ መከራው ይኖራል፣ ነገር ግን በመከራ ውስጥ በደስታ እና በጸጋ ተሞልተን ማለፉ ላይ ነው አሸናፊ የምንባለው። ስለዚህ የክርስቶስ ኢየሱስ የሆኑ ሁሉ ልክ እሱን እየመሰሉ የሚኖሩ ሁሉ መከራ ይኖርባቸዋል። ይሄ የክርስትና አንዱ መርህ ነውና ልንቀበለው ይገባል። ወንድማችን ግርማ አሁንም ቀጣይ ጥያቄ አለው። ዘመኑ ለወጣቶች በጣም ፈታኝና አስቸጋሪ ነው። ከህይወት ተመክሮ ሆነ ከመጽሐፍ ቅዱስ በመነሳት ምን ትመክሩን አላችሁ? ዘመኑ ለክርስቲያን ወጣቶች ለወጣቶች ጠቅላላ ሳይሆን በተለይ ለክርስቲያን ወጣቶች ፈታኝ የሆነበት ዘመን ውስጥ ነው ያለ ነው። ነገር ግን ነገር ግን ማወቅ ያለብን ነገር ምንድን ነው? ይሄ ዛሬ ብቻ አይደለም የሚሆነው፣ ከጥንት ጀምሮ የሆነ ነው። በመጽሐፍ ቅዱስ ታሪክ ውስጥ ኤደን በምንመለከትበት ጊዜ ሰዶም እና ጎሞራ በእግዚአብሔር ታስባ በእሳት ከመጥፋቷ በፊት በዛች ከተማ ውስጥ ብዙ ወጣቶች ነበሩ። እነዛ ወጣቶች ደግሞ በብዙ ክፉ ነገር ተጠምደው ነበረ፣ በርኩሰት ተጠምደው ነበረ። እና ያ ክፉ ክፉ የሆነ ነገር ሁሉ ያደርጉ ነበረ። እና ሎጥ መላእክቶችን ተቀብሎ ቤቱ ለማስተናገድ በአደረገ ጊዜ አውጣቸው ብለው የከተማ ወጣቶች በሙሉ ተሰብስበው በሩን እየደበደቡ በነዚህ ላይ እናደርግባቸዋለን፣ በወንዶቹ ላይ እንደ ሴቶች እናደርግባቸዋለን ብለው እንዴት እንደተገዳገዱትና ሕብረተሰቡ በጣም ፀያፍ እንደነበረ ነው የምንመለከተው። ኖ ራሱ ተጽዕኖማ ነው። ለውጥ ራሱ ተጽዕኖ ሆኖበት ነበር እና ምንድን ነው ያላቸው ከሴት ከወንድ ያልደረሱ ልጆች አሉኝ፣ ሴቶች እና እነሱን ልስጣችሁ፣ በእነዚህ ምትክን ያሉ ነው ግን ደግነቱ አልሰጠም። የሆነ ሆኖ አይናቸውን እስከሚታወር ድረስ ያንን ክፉ ነገር ለማድረግ ወደኋላ እንዳላሉ እናያለን። በኋላም ደግሞ የሎጥ ልጆችን ደግሞ ስንመለከታቸው አባታቸውን አስክረው ከአባታቸው ጋር ዝሙት እንደፈጸሙ እናያለን። ምን ያህል ወጣቶቹ እንዴት የተበላሹ እንደነበሩ በዛ ጊዜ ይሄ እንግዲህ ገና ፍጥረት ባላረጀበት ዘመን የነበረው እርኩሰትና ኃጢአትን ነው የምንመለከተው። አሁን በዘመኑ መጨረሻ ደግሞ የበለጠ ከዛ የበለጠ እጅግ አስጠያፊና ኃጢአት የበዛበት ዘመን ውስጥ እንዳለን ነው የምንመለከተው። ግን በየዘመኑ የእግዚአብሔር ሰዎች ነበሩ። ለምሳሌ በባቢሎን ወረራ ጊዜ እነ ሲድራቅ፣ ሚሳቅ፣ አብድራጎን፣ ዳንኤል በእግዚአብሔር ልጆች በስደት ሀገር በባቢሎን ሀገር በጣዖት አምላኪዎች ሀገር እግዚአብሔርን ስም ያስጠሩ እስከ መጨረሻ ለእግዚአብሔር ታማኝ ሆነው በቅድስና የተመላለሱ ወጣቶች ነበሩ። በየዘመናት ሁሉ ሕዝቅያስን፣ ሕዝቅኤልን ስንመለከተው ትንቢተ ሕዝቅኤል የጻፈውን ሕዝቅኤል ስንመለከተው ገና የ21 ዓመት ልጅ ሆኖ ነው ወደ ስደት የሄደው እና ከ4 ዓመት በኋላ በ24 ዓመቱ በስደት ቦታ እግዚአብሔር ትንቢት እንደገልጾለት የእስራኤል እርኩሰት በኢየሩሳሌም የሚፈጸመው ማአት ነገር ነው የጻፈው። ከዛ ሁሉ እንዲጸየፉና እንዲወጡ ነበር ጥሪ ሲያደርግ የነበረው ኤርሚያስ ብንመለከተው ኤርሚያስ ገና ብላቴና ነበረ። ገና መጽሐፉ ላይ እግዚአብሔር ሲናገረው ምንድን ነው እኔ ገና እኮ ብላቴና ነኝ ልጅ ነኝ እባክተውኝ ብሎ ነው እግዚአብሔርን ሲለምን የነበረው። እግዚአብሔር ግን አይዞህ፣ በአንተ በብላቴናው በወጣቱ ጠቀማለሁ። ስለዚህ ግንባርህን እንደ ነሐስ አጠነክረዋለሁ፣ አትፍራቸው፣ ተናገር እና በቁርጥ እግዚአብሔርን ማዳን የሚናገር ታላቅ ነቢይ ኤርሚያስ እንደዚህ አይነት ነቢይ እንደሆነ እናያለን። በየጊዜው እንደዚህ አይነት ቆራጥ የእግዚአብሔር መሪዎች ነበሩ። ከባቢሎን ምርኮ መልስም እነ እዝራ እናያለን፣ እነ ዘሩባቤል፣ እነ እያሱ ካህኑ እያሱ፣ እነዚህ ሁሉ ወጣቶች ነበሩ እና እነዚህ ሁሉ በእግዚአብሔር ኃይል ተመርተውና ተይዘው እግዚአብሔርን በማገልገልና በቅድስና የኖሩ ምሳሌዎቻችን ናቸው። እና ይህንን ስንመለከት ዘመኑ ምንም ያህል እንኳን የከፋ ቢሆን በእግዚአብሔር ኃይል አማካኝነት ተቋቁመን ልናልፈው እንችላለን። ስለ ኢየሱስ ክርስቶስ አገልግሎት መጀመር ላይ ሄደን ስንመለከት ዮሐንስ እና ጴጥሮስ ክርስቶስን እንዳገኙት ሲመሰክሩ ሳለ ከናዝሬት ነው ያሉት። ከዛ በኋላ የሰሙት ሰዎች ከናዝሬት መልካም ነገር ሊወጣንን? ምክንያቱም ናዝሬት እጅግ በጣም በጣም በጣም በጣም ብዙ ርኩሰት የሚፈጸምባት ክፉ ከተማ ነበረች። ከዛች ከናዝሬት መሲህ እንዴት ይወጣል ብለው ተነጋገሩ። ግን ክርስቶስ በዛ በናዝሬት ውስጥ በአስቸጋሪ ቦታ ውስጥ ቶሎ በመንፈስ ቅዱስ ተመርቶ አገልግሎቱን እንደጀመረ ነው የምንመለከተው። ስለዚህ ቦታው በጣም ከባድ ቦታ ሊሆን ይችላል፣ ነገር ግን በእግዚአብሔር እርዳታ ዘመኑም በጣም የከፋ ሊሆን ይችላል፣ ነገር ግን በእግዚአብሔር እርዳታ በዚህ ዘመን በቅድስና ለመቆምና በጽድቅ በእግዚአብሔር ፍቃድ መመላለስ እንደሚቻል ስንናገር የእግዚአብሔር ኃይል ሁሉን የሚያስችለኝ ጌታ ኢየሱስ ክርስቶስ በሱ ሁሉን ይችላለሁ እንዳለው ጳውሎስ እንደዛ ብለን ማለፍ እንደምንችል ለጠያቂያችን ልንገልጽ የበለጠ የመጨረሻ ጥያቄውን እንመልሳለን። አሁን ቤተ ክርስቲያን እንሄዳለን ግን ለውጥ የለም። እንዲያውም ፈተናዎች ይበዙብናል። ይህ እንዴት ሊሆን እንደቻለና መፍትሄው ምን ሊሆን እንደሚችል ታውቃላችሁ ወይም ካወቃችሁ አማክሩን። እኛ ደግሞ እኛ እናውቃለን ብለን ሳይሆን ከመጽሐፍ ቅዱስ ያስቀመጣቸው መፍትሄዎችና ምን አይነት ወቅት ላይ ቤተክርስቲያን ሂደ ለውጥ እንደማታመጣ ከዚሁ ማብራሪያ እንስጥባቸው። አዎ በመጽሐፍ ቅዱስም በቤተ ክርስቲያን እየተመላለሱ ለውጥ ያላመጡ ብዙ ሰዎች ምሳሌ ይጠቅሳል። እንደገና ጳውሎስ ደግሞ ለእነዚህ ላሉ ሰዎችም ጽፎላቸዋል። ለምሳሌ በአንደኛ ጢሞቴዎስ ይቅርታ፣ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር አንድ ጀምሮ እስከ አምስት ያለውን አብረን እናንብበው። እንደዚህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ገንዘብን የሚወዱ፣ ትምክተኞች፣ ትቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ከነዚህ ደግሞ ራቅ። አሁን በእውነት ከላይ ያሉትን የመጨረሻ ዘመን ሰዎች ጸባይ ሲጠቅስ ሳለ ጸባያቸውን ስናይ እነዚህ ክርስቲያን አይደሉም ለማለት ወይም ደግሞ እግዚአብሔርን የሚያውቁ አይደሉም ለማለት ያስደፍራል። አንዳንዱን ስንመለከት ምክንያቱም ራሳቸውን የሚወዱ ናቸው፣ ገንዘብ የሚወዱ ናቸው። ትቢተኞች ናቸው። ትምክተኞች ናቸው። ተሳዳቢዎች ናቸው። ለወላጆቻቸው የማይታዘዙ፣ የማያመሰግኑ ናቸው። ቅድስና የሌላቸው ናቸው። ፍቅር የሌላቸው ናቸው። እርቅ የማይሰሙ ናቸው። ሀሜተኞች ናቸው። ራሳቸውን የማይገዙ፣ ጨካኞች ናቸው። መልካም የሆነውን ነገር የማይወዱ ናቸው። እንደገና ከዳተኞች ናቸው። ችኩሎች ናቸው። በትቢት የተነፉ ናቸው። ከእግዚአብሔር ይልቅ ተድላን የሚወዱ ናቸው ይልና ከዛ በኋላ የሚገርመው ነገር የአምልኮ መልክ ግን አላቸው ይላል ስለዚህ እነዚህ እግዚአብሔርን የሚያመልኩ ናቸው ማለት ነው የአምልኮ መልክ አላቸው ቅርጹ አለ ከላይ ከላይ አለ ባይብል ይዘው ሊሄዱ ይችላሉ ቤተ ክርስቲያን ሊዘምሩ ይችላሉ የእግዚአብሔርን ቃል ሊያነቡ ይችላሉ ኢየሱስ ጌታ ነው እያሉ ሊጮሁ ይችላሉ አሁን እንደምናየው ማለት ነው ግን ምንድናቸው አልተለወጡም ያልተለወጡበት ምክንያት ምንድን ነው? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ኃይሉ አልሰራም፣ አልለወጣቸውም። ዛሬ በየባሱ ላይም በየታክሲው ላይም እንደምናያቸው አንድ ነገር ኮሽ ሲል ወይም ደግሞ መኪናው ሲጢጥ ባለ ቁጥር የሚጮሁ አሉ። በየቦታው በየጎዳናው ኢየሱሴ ኢየሱሴ የሚሉና የሚጮሁ አሉ እና ምንም እንደው ስሙን ስትጠራው ቀና ብለ ስታያት በምንም አይነት በምንም አይነት የክርስቲያናዊ አለባበስ፣ የክርስቲያናዊ ይዞታ፣ የክርስቲያናዊ ትህትና የሌለባቸው በየቦታው በየቦታው በየመዝናኛ ቦታው በየቅንጦት ባለባቸው ቦታዎች ሁሉ ኢየሱስ እያሉ እንትን የሚሉ ሰዎች ልክ መጽሐፍ ቅዱስ ላይ እንደተጻፈ ተድላን የሚወዱ መብላት መጠጣት፣ ቃና በቃ ይሄ ሪክሬሽን መዝናናት በቃ የሚወዱ ግን ኢየሱስ የሚሉ እንደዚህ አይነት ናቸው። ለወንጌል ስራና ለምስክርነት አንድ አንድ ደቂቃ ወጣው እንኳን የማይናገሩ የአምልኮ መልክ አላቸው፣ ነገር ግን ኃይሉን የካዱ ናቸው። ስለዚህ ይሄ ነው እንግዲህ ቤተክርስቲያን እየሄዱ ለውጥ የማያመጡት ሰዎች ኃይሉን የካዱ ናቸው። እግዚአብሔር ግን በእውነት ለውጥ እንድናመጣ ይፈልጋል። ያም ደግሞ የመስቀሉ ኃይል ይለውጣል። ምክንያቱም በአንደኛ ቆሮንቶስ ምዕራፍ አንድ ላይ ሄደን ቁጥር 18 ላይ ሄደን ስናነብ የመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ኃይል አለው ቃሉ ይሄ የክርስቶስ በመስቀል ላይ ተሰቅሎ ኃጢአታችንን ሁሉ ተሸክሞ ሞቷል። ከዛ በምትኩ የእሱን ህይወት ሰጦናል። ጳውሎስ እንዳለው በገላቲያ ምዕራፍ ሁለት ቁጥር ሀያ ላይ እኔ አይደለሁም የምኖረው አሁን ግን በእኔ የሚኖር ክርስቶስ ነው ስለዚህ ከእንግዲህ ወዲህ በስጋ የምኖረው ኑሮ ሁሉ ለእርሱ እንጂ ለራሴ አይደለም ብሎ ክዷል ራሱም በቃ ስለዚህ አሁን በጳውሎስ በህይወቱ በእያንዳንዱ እርምጃ ለኢየሱስ ነው በቃ ሲያደርግ ለኢየሱስ ነው ሲሄድ ለኢየሱስ ነው ሲሰራ ለኢየሱስ ነው ሁለንተ ነው ለኢየሱስ ነው ለራሱ የሚባል አይኖርም የዛሬ ሰዎች ለራሳቸው ነው የሚኖሩት። ገንዘብ የሚወዱ ናቸው፣ ትምክተኞች ናቸው፣ የእግዚአብሔርን ኃይል የካዱ ናቸው፣ ለውጥ በህይወታቸው የሌሉ ሰዎች ናቸው። ስለዚህ ለምንድ ነው? ኃይሉን ስለ ካዱ ነው። ኦኬ። እንዴት ነው ምከሩን ስላለ ወንድ ጠያቂያችን፣ እንዴት ነው የእግዚአብሔር ኃይል በእኛ ውስጥ የሚሰራው? በመጀመሪያ እግዚአብሔር ለሰዎች ሁሉ የሚናገረው መልእክቱ ምንድን ነው? ኃጢአተኛ እንደሆንሽ እወቂ። መጀመሪያ ኃጢአተኛ መሆንህን እመን። በአንደኛ ዮሐንስ ላይ ሄደን ስናነብ ኃጢአት የለብኝም የሚል እግዚአብሔርን ሐሰተኛ ያደርገዋል ይላል። በመጀመሪያ ኃጢአተኛ መሆንህን እወቅ። እግዚአብሔርን እየመሰልክ ሳይሆን ዓለማዊ መንገድን እየተከተልክ የዓለምን መንገድ እያራመድክ መሆንህን እወቅ። ከዛ በኋላ ከዚህ ጎስቋላነትህ ለመላቀቅ ፈቃደኛ ሁን። መጀመሪያ ጥላው አትውደደው። ከአንተ ጋር የተጣበቀው አሁን እያንጸባረክ ያለው ዓለማዊነት ጸባይህን አትውደደው። ለመገላገልና ከእሱ ከሱ ለመለየት ወስን። ከዛ በኋላ ለእግዚአብሔር ጠይቀው፣ ይለውጣል። ነገር ግን እኛ በውስጣችን ይህንን መገላገል አንወድም፣ ምክንያቱም የዓለምን ፋሽን መከተል እንወዳለን። ምክንያቱም ያንን ካለበስን ከዓለም ዝቅ ያለ ስለሚመስለን እንወደዋለን። ልንተወው አንፈልግም። ልንገላገለው አንፈልግም። እግዚአብሔር ደግሞ በግዳ ሊያላቀቀን አይችልም። ነገር ግን የሚያላቀቅ ኃይል እንዳለው አምነን ኃጢአታችንን አምነን አካሄዳችን ዓለማዊ መሆኑን ተገንዝበን ከዚህ ዓለማዊነትና ወደ ሞት እያዘገመ ካለ እኛነታችን እንዲገላግለን ወደ ክርስቶስ ኢየሱስ ብንቀርብ እሱ ከዚህ አይነት ውድቀት ዝቅጠት አውጥቶ ሕይወታችንን ሊለውጥ የሚችል ኃይል አለው። ስለዚህ ኃይሉን ክደን ከመመላለስ እግዚአብሔር ይጠብቀን። እንደገና ለውጥ በሕይወታችን ለማምጣት ፈቃደኛ ሆነን በእርሱ ፊት እንቅረብ። ከዛ በኋላ እንለወጣለን። በኢሳይያስ ላይ ይሄ ነው የሚታየው። ኢሳይያስ ምዕራፍ ስድስትን አድማጫችን እንድታነባው እንገፋፋሃለን። ኢሳይያስ በገባ ጊዜ የእግዚአብሔርን ክብር አየ። እግዚአብሔር በከፍታ ላይ ተቀምጦ አየሁት ይላል መላእክቶቹ ቅዱስ ቅዱስ ቅዱስ ቅዱስ እያሉ ፊቶቻቸውን በክንፎቻቸው ሸፍነው በክብር እግዚአብሔርን ቅዱስ ቅዱስ ሲሉ መድረኩ ሁሉ ሲንቀጠቀጥ ጭስ ሲወጣ ቤተ መቅደሱን ሲሞላው ከዛ የእግዚአብሔር መገኘት እዛ በብርሃን ሲታየው የዛን ጊዜ ኢሳይያስ ወዮ ወዮ ጠፋሁኝ ነው ያለው። ጠፋሁኝ እኔ ኃጢአተኛው ከንፈሬ የረከሰ ከንፈሮቻቸው በረከሱት መካከል የምኖር የእግዚአብሔርን ክብር አይቻለውኝና ሞትኩኝ፣ ነው ያለው። በቃ ጠፋውኝ፣ በቃ ተናዘዘ። አፉ እንደረከሰበት፣ አንደበቱ እንደረከሰበት፣ ጸያፍ ንግግር እንደሞላበት ቅድስና የሌለው መሆኑን አመነ። ሲያምን ምን ሆነ? አንድ መልአክ እየበረረ መጣ ይላል። ከኪሩቤል ከዛ በኋላ ከዛ ከፍሙ ላይ ወሰደ። ከእሳቱ ከመሰዊያው ከሚነደው ላይ ከዛ መጣና ከንፈሩን በዛ ፍም እሳት ዳሰሰኛል። ከዛ በኋላ አሁን ተፈውሰሃል፣ ተፈውሰሃል። እንግዲህ ለምን ከንፈሬ የረከሰ ብሎ ስለ ጮኸ፣ እግዚአብሔርም ያንን ፍም አነሳና ያንን የረከሰ ከንፈር በእሳቱ በቃ አጋየሁ። ከዛ በኋላ የረከሰው ከንፈር ተወገደ። ከዛ በኋላ እውነተኛ ነቢይ ሆኖ አገልግሎቱን ቀጠለ። እኛም ሁለንተናችን የረከሰ ከንፈራችን ብቻ አይደለም፣ ሁለንተናችን የረከሰ ራሱ። በኢሳያስ ምዕራፍ አንድ ላይ ሄደን በምናነብበት ጊዜ ኢሳያስ እንደዛ ነው የገለጸው። ኃጢአተኛውን ህብረተሰብ ከራስ ፀጉር እስከ እግር ጥፍር ድረስ ቁስል ነው አለ። ቁስሉ መግሏል ተፈርዷል አለ በቃ በአንድ እንኳን ፈውስ ያለበት ቦታ የለም፣ ጠቅላላ ረክሷል ነው ያለው። ስለዚህ እንመን እኛ ከራስ ፀጉር እስከ ጥፍራችን ድረስ በእርኩሰት የተመታን በደዌ የተመታን መሆናችንን አምነን በጌታ ፊት እንቅረብ። እሱ ከፍሙ እሳት አንስቶ ያነጻናል። ስለዚህ እንግዲህ ኃይሉን ክደን ቤተክርስቲያን እየተመላለስን ማንለወጥ የሆንበት ምክንያቱ ይሄ ነው። የምንለወጥበት ደግሞ ምክንያት ለመለወጥ ከፈለግን ደግሞ እውነተኛ ንስሐ ገብተን እርኩሰታችንን ሁሉ ይዘን በእግዚአብሔር ፊት እንቅረብ። እግዚአብሔር ይለውጠናል። ይህንን ነው የምንመክረው። የወንድማችን በለጠ ግርማ ጥያቄ በዚህ አጠቃለናል። ከሻሸመኔ ወደ ተጻፈልን የአዲሴ ዳምጤ ደብዳቤ እናልፋለን። የአዲሴን ደብዳቤ በአጭሩ ላምጡ። ለዓለም አቀፍ አድቬንትስ ሬዲዮ ፕሮግራም ለደብዳቤ መልስ አዘጋጆች የጌታ ጸጋ ይብዛላችሁ። ስለ እናንተ እግዚአብሔር አምላካችንን እጅግ በጣም አመሰግናለሁ። በፕሮግራማችሁ ብዙ ተባርኪ ያለው ለመንፈሳዊ ሕይወቴ መጽሐፍ ቅዱሳዊ የሆነ ጥልቅ ትምህርት በማግኘቴ ብዙ ተጠቅሚ ያለው ፕሮግራማችሁም ከአቅም በላይ በሆነ አጋጣሚ ካላለፈኝ በስተቀር አያልፈኝም። ለትክክለኛ መጽሐፍ ቅዱስ ያስተምሯችሁን ጌታ ይባርካችሁ። እስከ መጨረሻ ቀን እግዚአብሔር አብሯችሁ እንደሚሆን እግዚአብሔር አብሯችሁ እንደሚሆን እምነቴ ነው በማለት ወደ ጥያቄዎቹ ይገባል። የአዲሴ ጥያቄ ከላይ እንደጠቀሰው የዘወትር አድማጫችን ነው። እንግዲህ የዘወትር አድማጫችን ስለሆነ ጥያቄውም የተያያዘው እኛ ካስተላለፍነው ፕሮግራም ጋር የተያያዘ ጥያቄ ነው። እንዲህ ይላል ጥያቄው። ጥቅምት 24 ቀን ማክሰኞ ጠዋት ከወለጋ ለወንድም ባንቱ ጥያቄ መልስ ስትሰጡ ለእኔ ሌላ ጥያቄ ፈጥሮብኝ ያለፈ ጉዳይ ያለ ነው የሚለው፣ እሱን ጥያቄ እናንሳ። በጌታ ኢየሱስ አዳኝነት ለማመን ለማመንና ለመወሰን የማይችል ህጻን የመጨረሻ እጣፈንታቸው ፈንታቸው በተመለከተ ስትመልሱ ከማቴዎስ 19 ቁጥር 13 እና 14 በመጥቀስ ጌታ ኢየሱስ ክርስቶስ እንደነዚህ ሕፃናት ካልሆናችሁ ወደ መንግስተ ሰማያት አትገቡም በማለት እንደነዚህ ላሉት ናት በማለት ህጻናት ሁሉ ወደ መንግስተ ሰማያት እንደሚገቡ በእርግጠኝነት ነበር እየተናገራችሁ የነበረው ነው። የወንድማችን የመጀመሪያው አመለካከቱ ማለት ነው። ቀጥሎ ማቴዎስ ምዕራፍ 19 ቁጥር 13፣ 14 መሰረተ ሀሳቡ ይህ አይደለም በእርሱ አመለካከት ነው። እንግዲህ እናም ይህ መስሎ ስላልታያየኝ ጌታችን ኢየሱስ ክርስቶስ በዚች ጥቅስ ሊያስተላልፈው የፈለገው መልእክት አለ ወይስ እሱኑ ህጻናት ይጸድቃሉ የሚለውን ለማስተላለፍ ነው ተምሳሌ ታዊ አነጋገር ነው ወይ ይሄ የሚል ጥያቄ ነው። ከእሱ ጋር አብረን እንድናያቸው የሰጠን ጥቅሶች አሉ ሮሜ ምዕራፍ አምስት ቁጥር አስራ ዘጠኝ እና መዝሙር አምሳ አንድ ቁጥር አምስትን እንድናያቸው አብሮ ሰጥቶናል። እንግዲህ መጀመሪያ ማቴዎስ አስራ ዘጠኝ ቁጥር አስራ ሶስትና አስራ አራትን አውጥተን አንብበን ወደ ጥያቄው እንወያይ ቴዲ። በጣም ጥሩ። በመጀመሪያ አድማጫችንን እጅግ አድርገን እናመሰግናለን ምክንያቱም ፕሮግራማችንን በጥሩ ሁኔታ ስለሚከታተልና ሲከታተልም ስለያጋጠመው ነገር ስላልገባው ጥያቄ አንስቶ ከዛ ውስጥ ስለጠየቀን አድማጫችን ስለሆነ በዚሁ ፕሮግራማችንን በመከታተል እንዲቀጥል ልናበረታታው እንወዳለን። ፕሮግራማችንም አድማጭ ስለሆነ እጅግ አርገን እናመሰግነዋለን። በማቴዎስ ባለፈው ጊዜ በዚህ በማቴዎስ ምዕራፍ 19 ቁጥር 13ና 14 ላይ ተመርኩዘን ስለመለስ ነው መልስ ነው የወንድማችን ጥያቄ ያለበት። በማቴዎስ ምዕራፍ 19 ቁጥር 13 እና 14 አነበዋለሁ። በዚያን ጊዜም እጁን እንዲጭንባቸውና እንዲጸልላቸው ሕፃናትን ወደ እርሱ አመጡ ደቀ መዛሙርቱም ገሰጿቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔ ይምጡ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉ ናትና አለ። እጁንም ጫነባቸውና እጁንም ጫነባቸውና ከዚያ ሄደ ይላል። ጌታ ኢየሱስ ክርስቶስ መንግሥተ ሰማያት እንደነዚህ ላሉት ናት ብሎ እነዚህን ሕፃናቶች እንደተቀበለ ነው የሚያሳየው። እንግዲህ ጥቅሱ ፍላፊት ነው። ወዲህም ወዲያም ልናደረገው አንችልም። ክርስቶስ ኢየሱስ ሕፃናት እንደነዚህ ሕፃናቶችን መንግስተ ሰማያት እንደነዚህ ላሉት ናት በማለት በግልጽ ነው እንግዲህ ያስቀመጠውና እኛም ልንጨምረውና ልንቀንሰው የምንችለው ነገር የለም። በማርቆስ ምዕራፍ አስር ላይ ደግሞ ሄደን ተጨማሪ ነገር ስለዚሁ ልክ የሄድን ታሪክ በሚመለከት ማርቆስ ምዕራፍ አስር ቁጥር አስራ ሚከታ ማርቆስ ምዕራፍ 10 ቁጥር 13 ላይም ደግሞ ተጨማሪ ነገር እዛ ላይ እናያለን። 10 13 እንደዚህ ይላል። እንዲዳስሳቸውም ህፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ያመጧቸውን ገሰሱ። ኢየሱስ ግን አይቶ ተቆጣና፣ ህፃናትን ወደ እኔ ይምጡ ይመጡ ዘንድ ተዉ፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። እውነት እውነት እላቸዋለሁ፣ የእግዚአብሔር መንግስት እንደ ህፃናት የማይቀበላት ሁሉ ከቶ አይገባባትም፣ አላቸው። አቀፋቸውን እጁንም ጫኑ ጭኖ ባረካቸው። እንደ ህፃናት የማይቀበላት ከቶ አይገባባትም መንግስተ ሰማያትን። ስለዚህ የህፃናትን አስተሳሰብ በሚመለከት ነው የተናገረው ጌታ ኢየሱስ ክርስቶስ የዋህነታቸውንና ትሑትነታቸውን ወይም ደግሞ ምንም ነገር ተንኮል የሌለባቸው መሆኑን በመግለጽ ነው የተናገረው ጌታ ኢየሱስ ክርስቶስ። እንደውም እነሱን ነው ምሳሌ አድርጎ የተጠቀመባቸው ጌታ ኢየሱስ ክርስቶስ። ይሄ ግልጽ አይደለ ግልጽ ነው፣ ምንም ጥርጥር የለውም። ስለዚህ ህፃን አስተሳሰብ በህይወቱ ኃጢአትን ለመስራት የሚያስችል አቅም የሌለበት አስተሳሰብ ነው። ስለዚህ አንድ ሰው አዋቂ ከሆነና ካስተዋለ በኋላ ነው ኃጢአትን መስራት የሚጀምረው። ስለዚህ የዛን ጊዜ ነው የሚፈረድበት። ነገር ግን ህፃን ልጅ ሆን ብሎ አቅዶ ኃጢአትን ለመስራት የሚችል አስተሳሰብ ደረጃ የለውም። ስለዚህ በዚህ ደረጃ ላይ ያለውን ህፃን እግዚአብሔር ይፈርድበታል ብሎ ማስቀመጥ ይሄ በጣም ሚዛናዊ አስተሳሰብ እንዳልሆነ ግልጽ ነው። በመሆኑም ወንድማችን እንድናያቸው የጠቀሳቸው ጥቅሶች አሉ። ለምሳሌ መዝሙረ ዳዊት ምዕራፍ 51 ቁጥር አምስት ላይ መዝሙረ ዳዊት ምዕራፍ 51 ቁጥር አምስት ላይ እናቴም በኃጢአት ጸነሰችኝ ይላል እና እናቴ በኃጢአት ጸነሰችኝ። ስለዚህ በኃጢአት የተጸነሰ ህፃን ወደ መንግስተ ሰማያት አይገባም። ዝም ብላችሁ ይሄንን ሳታነቡ ነው ወይ ህጻናት ወደ መንግስተ ሰማያት ይገባሉ ብላችሁ የተናገራችሁት? የሚል አስተሳሰብ ወይም እንደምታ ያለው ይመስላል የጠያቂያችን ሁኔታ። ስለዚህ እዛ ላይ ግን የሚለው በኃጢአት የጸነሰችው ማን ናት? እናቱ ናት እንጂ እሱ ፅንሱ አይደለም። ኃጢአት የሰራው ፅንሱ አይደለም። ኃጢአት የሰራው ነገር ግን የተጸነሰበት መንገድ በኃጢአት እንደሆነ ነው የሚናገረው መጽሐፍ ቅዱስ። በኃጢአት ተጸነስኩኝ ነው የሚለው እንጂ እኔ ፅንሶኜ ኃጢአት ሰራሁኝ ወይም ፅንሱ ኃጢአተኛ ነው ማለት አይደለም። ይህንን በዚህ አይነት አስተሳሰብ ተርጉሞት ከሆነ በሮሜ ምዕራፍ አምስት ቁጥር 18 ላይ በአንዱ በአዳም ምክንያት ኃጢአት ወደዚህ ምድር ገባ፣ ስለዚህ ሁሉም ኃጢአተኞች ሆኑ። በአንዱ በክርስቶስ ምክንያት ጽድቅ ወደዚህ ምድር ገባ፣ በእርሱ በኩል ደግሞ የሚያምኑት ሁሉ ጻድቅ ሆኑ ነው የሚለው። ስለዚህ አሁን በአንዱ በአዳም ምክንያት ኃጢአት ወደዚህ ምድር ገባ፣ ስለዚህ ሁሉ ኃጢአተኞች ሆኑ ሲል መጽሐፍ ቅዱስ ምን ማለቱ ነው? ከዛን ወዲህ አዳም ኃጢአት ከሰራ በኋላ የአዳም ተፈጥሯዊ ሁኔታ ኃጢአትን ለመስራት Anybody I don't know